እለቱ አመታዊው የፍልሰት ቀን በዓለም ዙሪያ ለ 18 ተኛ ጊዜ የሚታሰብበት ነው። አሉላ ይሄን መነሻ አድርገህ አንድ ዝግጅት አዘጋጅተሃል አይደለም? ትክክል። በተባበሩት መንግስታት የስደተኞች ጉዳይ ድርጅት እንደ አውሮፓውያን የዘመን አቆጣጠር በ2000 ዓመተ ምህረት በአውሮፓውያን የቀን ስሌት በየዓመቱ ታሳስ 18ን ዓለም አቀፍ የፍልሰት ቀን አድርጎ ሲሰይም ከቀያቸው ተፈናቅለው በዓለም ዙሪያ ተበትነው የሚገኙ ሰዎች ቁጥር 150 ሚሊዮን ይደርስ ነበር። ዛሬ ከ18 ዓመታት በኋላ የአሃዝ ከመቶ ሚሊዮን በላይ ጨምሮ 258 ሚሊዮን ደርሷል። ግጭቶችና የበረታ ድህነት እንዲሁም ልዩ ልዩ የተፈጥሮ አደጋዎች ለብዙዎች ቀያቸውን ጥለው ለመሰደድ በምክንያትነት ይታወቃሉ። የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው በአሁኑ ሰዓት አርባ ሚሊዮን ሰዎች በአገር ውስጥ ተፈናቅለው ይገኛሉ። ዕለቱን ምክንያት በማድረግ ከዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ጽፈት ቤት አቶ አለማየሁ ሰይፈ ሥላሴን ማምሻውን ከአዲስ አበባ በስልክ አግኝተናል። ዕለቱን ታስቦ ለተሰናዳው ቅንብር አጠቃላይ ሁኔታውን በሚገልጹበትን እንደረደራለን። እንግዲህ በህዝኑ አመት ያው ቅድም ተጠቀስከው ሁለት መቶ ሀምሳ ስምንት ሚሊዮን የሚጠጉ ሰዎች በፍልሰት ላይ ናቸው። እንግዲህ ፍልሰት ስንል ሶስት መሰረታዊ አይነት የሰዎችን ዝውውርን ይመለከታል ይሄ በአንድ በኩል በስደተኝነት የሚመዘገቡ ሰዎች ወይም ሌላ ሀገር ሄደው ጥገኝነት የሚጠይቁ ሰዎች በስደት ላይ ያሉት ነው። በሁለተኛው ደግሞ በሀገር ውስጥ ተፈናቅለው የሚገኙ ሰዎች ይመለከታል። በሶስተኛነት ደግሞ ተመላሾችን ወይም ደግሞ ስራ ፍለጋ ሌላ ሀገር ሄደው ተመልሰው ወደ ሀገር ቤት የሚመጡ ሰዎችን ይመለከታል። ስለዚህ እነዚህ ሶስቱን ብናይ እንግዲህ ወደ ሁለት መቶ ሀምሳ ስምንት ሚሊዮን ማይግራንት አሉ ወይም በፍልሰት ላይ ወይም በጉዞ ላይ ያሉ ሰዎች አሉ ስንል፣ አርባ ሚሊዮን የሚሆኑት በሀገር ውስጥ በተለያየ ምክንያት ተፈናቅለው የሚገኙ ናቸው በዓለም ዙሪያ ነው። ይሄ እንግዲህ ከዚህ ውስጥ የኢትዮጵያን ለብቻ ያየን እንደሆን ሁለት መቶ ስምንት ሚሊዮን የሚጠጋ ሕዝብ ተፈናቅሎ በሀገር ውስጥ አለ ማለት ነው። በዚህ ውስጥ እንግዲህ ወደ አርባ ሁለት በመቶ የሚሆኑት ካምፖች ውስጥ ናቸው በተለያዩ ካምፖች ውስጥ ሌሎቹ ደግሞ እንግዲህ ያው በተለያየ ሰዎች ጋር ተጠግተው ወይም ተከራይተው ነው ያሉ ይህን ስንመለከት ይሄ በአለም ደረጃም ከፍተኛ የሆነ ቁጥር መሆኑን ደግሞ ይበልጥ የሚያሳየን ኢትዮጵያ በአለም አንደኛ ከፍተኛ ተፈናቃዮች ያሉበት ሀገር ተብላ በዚህ አመተ ምህረት መመዝገቧ ነው ስለዚህ ይሄ ከፍተኛ የሆነ ቁጥር እንግዲህ ከባድ የሆነ ፈተና እንዳለ ያሳያል አቶ አለማየሁ ኢትዮጵያ በአለም አቀፍ ደረጃ ከፍተኛ ቁጥር ያለው ሕዝብ ተፈናቅሎ የሚገኝባት ሀገር ሆናለች ብለዋል። በአንጻሩ ኢትዮጵያ ከሌሎች ሀገሮች የተፈናቀሉ ሰዎችንም የምታስተናግድ መሆኗም ይታወቃል። ምናልባት የሁለቱንም ጭምር ይሆናል የገለጹት። ይሁንና በአሁኑ ሰዓት ያን ሁኔታ የበለጠ ያወሳሰበ ግጭቶች በተለያዩ አካባቢዎች መካሄዳቸው ያለፈው አመት፣ ምናልባትም በከፋ ሁኔታ ሰዎች የተፈናቀሉበት አመት ነው ማለት ይቻላል። በሀገር ውስጥ ተፈናቃዮች ግጭትና የበረታ ድህነት ብዙዎችን ለመፈናቀል የሚያበቃ ምክንያት እንደመሆኑ በሀገር ውስጥም ያ ሁኔታ ተባብሶ ይታያል። እስኪ አስረዱን። እንግዲህ ዋነኛው አንደኛው መሰረታዊ የሆነ ምክንያት ግጭት ነው ሁለተኛው ደግሞ በተለያዩ ምክንያቶች በተፈጥሮ የሚደርሱ ተፈጥሯዊ ክስተቶች ናቸው ሰዎች እንዲፈናቀሉ የሚያደርጉ በጎርፍ መጥለቅለቅ በድርቅ በመሳሰሉ ከአሁን በፊት እንግዲህ በብዛት ሲከሰት የነበረው የሰዎች መፈናቀል እንደዚህ አይነት ተፈጥሯዊ ክስተቶች ነበር አሁን ግን ባለፉት አመታት በተለይ እና በዚህ አመት ፓርቲኩላርሊ በተከሰቱ ግጭቶች ምክንያት ብዙ ሰው በመፈናቀሉ ይሄ ቁጥር ከፍተኛ ሆኗል። አንደኛው ይሄ ነው። ሌላው ግን የማይግሬሽን ዳይናሚክስ የሚባለው ወይም ደግሞ ማይግሬሽን በኢትዮጵያ ውስጥ ያለውን ሰባይ ብናይ ያ የሰዎች ማፍለቂያ ከኢትዮጵያ ወጥተው ወደ ሌላ ሀገር የሚሄዱ ሰዎች በብዛት ያሉባት፣ በሌላ ሀገር ደግሞ ተፈናቅለው ወደ ሀገር ቤት ደግሞ በብዛት የሚገቡበት እና ሪፊጂ ስታተስ የሚጠይቁበት ወይም ደግሞ ቆያ ጣቢያዎች ውስጥ የተመዝግበው ሀገራቸው ያለው ሲቹዌሽን እስኪረካተ የሚቆዩባት፣ በዛው ልክ ደግሞ በሀገር ውስጥ ራሱ ደግሞ በሚከሰቱት የተለያዩ ምክንያቶች ቅድም እንደጠቀስኩት አይነት ሰዎች የሚፈናቀሉበት ነው። ስለዚህ ይሄ ሶርስ፣ ታርጌት እና ዴስቲኔሽን ካንትሪ በመባል የሚታወቀውን በሶስትም አይነት የማይግሬሽን ክስተት ኢትዮጵያ ላይ እንታዘባለን። መነሻም መድረሻም መሻገሪያም ሀገር። መልካም አቶ አለማየሁ። የስደት የፍልሰትን ጉዳይ ስንመለከት በአመት ውስጥ የሆኑትን አበይት ጉዳዮችንም ትኩረት ለመስጠት የሚሞከርበት ጊዜ ነው እና ባለፈው አመት እንዳለፉት ቀደም ያሉ በርካታ አመታት ሁሉ የከፋ የሰው ህልፈት የታየበትም ነው። ይልቁንም ደግሞ ኢትዮጵያን፣ ሶማሊያን፣ ኤርትራን የመሰሉ ሀገሮች የሚነሱ ከምስራቅ አፍሪካ የሚፈልሱ ባህር ላይ የሚያልቁበት ሁኔታ ዛሬም አልተቀየረም። አይኦኤም ድርጅታቸው ባወጣው መረጃ መሰረት 3400 ከተለያዩ አካባቢዎች የፈለሱ ሰዎችና ስደተኞች ህይወታቸውን ማጣታቸውን ይገልጻል። ይህ አሳዛኝ ሁኔታ የሚቆም አይመስልምና ይሄን ሁኔታ ለመቀልበስ የሚደረጉት ምን አይነት ጥረቶች አሉ? ምን ይመስላል የመጪው አመትስ ተስፋ? እንግዲህ አንደኛው መጥፎ የሆነ ገጽታው ይሄ ነው። ከፍተኛ የሆነ የሰው ቁጥር ህይወቱን ያጣል በዚህ በህገ ወጥ በሆነ ፍልሰት ላይ በሚሳተፍበት ጊዜ ሶስት ሺ አራት መቶ የሚለውን አሁን የህይወታቸው ያለፉ ሰዎች ያየን እንደሆን በሜዲትራኒያን ላይ ነው ይሄ የተመዘገበ ቁጥር ስለሆነ የኛ ድርጅት ባደረገው ጥናት ግን ያልተመዘገቡ ደግሞ ወደ የመን በበረሃ አካባቢ ሲጓዙ ደግሞ ብዙ ሰዎች ህይወታቸውን ያጣሉ ባሄ ያለ አመት ብቻ ብናይ ከመቶ አምሳ ሺህ በላይ ሰዎች ወደ የመን እንደገቡ እና ደግሞ ከመቶ ሺህ በላይ ደግሞ የሚሆኑት ኢትዮጵያውያን እንደሆኑ ነው የኛ መረጃ የሚያሳየው። በዚህ አይነት ከፍተኛ ግጭት እና አለመረጋጋት ያለባቸው ሀገራትም ውስጥ የሚያቋርጡ ተጓዦች ምን ያህል ችግር ሊያጋጥማቸው እንደሚችል፣ ምን ያህል ብዝበዛ እንዳለ በተደጋጋሚ የገለጽነው ነው ነው እና ይሄ ከፍተኛ የሆነ አስጊ ጎኑን ያሳያል። በዛው ልክ ደግሞ ኢትዮጵያ ባለፈው አመት ብቻ ከሁለት መቶ ሀያ ሺህ በላይ ተመላሾች ከሳውዲ ብቻ እንኳን መጥተዋል ወደ ሀገር። ስለዚህ ያንን ሁሉ ሰው ደግሞ መልሶም ስራ በማስያያዝ መልሶ በማቋቋም ደግሞ ከፍተኛ ድጋፍ ያስፈልጋል። ስለዚህ እነዚህን ሁሉ ፈተናዎች ነው እንግዲህ በአንድ ላይ ይዞ የሚመጣው መደበኛ ያልሆነ ፍልሰት በምንመለከትበት ወቅት። አቶ አለማየሁ አሁንም በሌላኛው ጫፍ የሚታይ ጭብጥ አንስተዋል። ከስደት ተመላሾች ጉዳይ በዋናነት ድርጅታቸው አይ ኦ ኤም የሚሰራው ስራ መሆኑ ይታወቃል። ቀደም ብለው 220 ሺህ ሰዎች ከሳውዲ አረቢያ ብቻ መመለሳቸውን ገልጠዋል። ተስፋ አድርገው የሄዱበት ቦታ የሚጠብቃቸው ፈተናና አብዛኞቹ የሚያሳልፉት አሰቃቂ ሁኔታ ወደ ሀገር መመለስን እንደ ምርጫ ቢያቀርብም የሚቀጥለው የሕይወታቸው ምዕራፍ ያንኑ ያህል አሳሳቢ ነውና በአገር ውስጥ ከፍ ያለ ግጭት ሁኔታ የሚታይበት ሰዓት እንደመሆኑ ለምሳሌ አሁን የጠቀሷቸውን ሁለት መቶ ሀያ ሺህ ሰዎች ዕጣ ብንመለከት ከሌሎች አካባቢዎችም ቁጥሩ የበዛ ሰው እንደተመለሰ ይታወቃል። ምንድነው በተጨባጭ በአሁኑ ሰዓት እነኚህ ተመላሾች ያሉበትን ሁኔታ የምታውቁት ነገር አለ? በሁለት መልኩ ነው ይህንን ማየት ያለብን። በአንደኛው ጎን አይ ወይም መልሶ ለማቋቋም ከተለያዩ ድርጅቶች ጋር አብሮ እየሰራ ተመላሾችን በመረጡት የስራ መስክ በተለያዩ ለጋስ ሀገራት በሚገኙ ድጋፍ መልሶ የማቋቋም ስራ ይሰራል ነገር ግን አንደኛ ከፍተኛ የሆነ ቁጥር ስለሆነ ያለው፣ ሁለተኛ ለጋፍ ሀገራትም መሰላቸት አይነት ስሜት ስለሚያሳዩ ከፍተኛ ድጋፍ አያደርጉም እና ከሚመለሰው ቁጥር ጋር ሲተያይ መልሶ የሚቋቋመውን ሰው ብናይ ቁጥሩ አነስተኛ ይሆናል እና ፈተናውን ከባድ ያደርገዋል። ሰዎች ደግሞ አገር ለቀው ተመልሶ በሚመለሱበት ወቅት ባዶ እጃቸውን ነው ተፈናቅለው ነው የሚመጡት፣ ወይም ተባረው ሊሆን ይችላል የሚመጡት። ስለዚህ አገር ቤት ሲገቡ ባዶ እጃቸውን በፊት ከሄዱበት የበለጠ አስቸጋሪ የሆነ ሁኔታ ላይ ሊወድቁ ይችላሉ እና የበለጠ ድጋፍ ያስፈልጋቸዋል። ሌላ መልኩ ደግሞ ማህበረሰቡን ቀና እና ክፍት ልብ ይዞ መቀበል አለበት። እነዚህም ተመላሾች ምክንያቱም ብዙ ጊዜ ሰዎች ውጭ ሀገር ሄደው ለስራ የሚጓዙትና ያንን ሁሉ አስቸጋሪ ሁኔታ የሚያልፉት ቤተሰቤ እንዲያልፍለት ለልጆቼ ለናቴ እያሉ ስለሆነ ማህበረሰቡ ለነሱ ብሎ የከፈሉትን መስዋዕትነት ከግምት ውስጥ በማስገባት ተመላሾችን ፊት ባለመንሳት በመንከባከብ፣ በሙሉ አቅሙ መልሶ ማደራጀት መልሶ መደገፍ ያስፈልጋል። እንደሚያገባው አካል በመሆን ማህበረሰቡ ወገኑ እንደሆኑ አውቆ መልሶ ማቋቋም እንዳለበት ነው። እንግዲህ የሚሰማን መልዕክት የምናስተላልፈውም ይህንኑ ነው። መልካም ውይይታችንን የስደተኞች እና ለፍልሰት የተጋለጡ ሰዎችን ሰቆቃ ብቻ በማንሳት ዳንቋጭ ተስፋ የሚሰጡ ሁኔታዎችን ለማዛመድ በውጭ ሀገር የሚኖሩ ዜጎች ይልቁንም ደግሞ በምዕራቡ ዓለም ያሉ ዜጎች በሀገራቸው የተሻለ ሁኔታን ለመፍጠር ለራሳቸውም የሚጠቅም ኢንቨስትመንትን የመሳሰሉ ስራዎችን የማገዝ የማበረታታት ስራ አይኦኤም ዋሽንግተን ዲሲ እና አካባቢው የሚኖሩ ኢትዮጵያውያን ለማበረታታት የተደረገ ጥናት ተስፋ የሰጠ ይመስላል። ይልቁንም ደግሞ በኢትዮጵያ የፖለቲካ ሁኔታ መቀየር አንዳንድ ከዚህ ቀደም ወደ አገር መመለስ የማይፈቅዱ ሰዎች ተበረታተው እንዲመለሱ የሚያደርግ ሁኔታ ተፈጥሯል የሚል አንድምታ ያለው የጥናቱ ውጤት በሂደት ላይ ያለ ተመልክቻ ያለውና ስለ እሱ የሚነግሩን ነገር አለ። እንዲያ ያለው ስራ ምን ያህል ተስፋ ይሰጣል? ምን ያህል ደግሞ በአንጻሩ አዎንታዊ የሆኑ እንቅስቃሴዎችን ሊያደርጉ ይችላሉ በሀገራቸው አዎ እንግዲህ ይሄ ማፒንግ ኦፍ ኢትዮጵያን ዲያስፖራ የሚል ጥናት ነው ሲደረግ የነበረው እንግዲህ ዲያስፖራ የሚለውን ቃል በውጭ ሀገር የሚኖሩ ኢትዮጵያውያን በሚል ካየ ነው በውጭ ሀገር የሚኖሩ ኢትዮጵያውያን በምን ሁኔታ ላይ ነው ያሉት በሚል በተለይ በአሜሪካ ውስጥ ቨርጂኒያ ሜሪላንድ ዋሽንግተን አካባቢ ላይ የተወሰነ ጥናት ተደርጎ ለምን ጥናት አይ ወይም ላውንች አድርጓል። እንግዲህ ይሄ የመጀመሪያ ጥናት ነው። የመጀመሪያ እንደመሆኑ መዳበር ያለበት ነገሮች አሉ። ነገር ግን መነሻ እንዲሆን ምን ያክል መተባበር ይችላሉ፣ በውጭ ሀገር የሚኖሩ ኢትዮጵያውያን ሀገራቸውን ለመርዳት ምን ያክል ማገዝ ይችላሉ፣ በምን በምን ኤሪያዎች ላይ ማገዝ ይችላሉ የሚለውን መሰረታዊ የሆነ መነሻ እንዲሆን ተደርጎ የታሰበ ጥናት ነው። ይሄ ጥናት ባለፈው ወር ተመርቆ እንግዲህ አዲስ አበባ ለግምገማ ቀርቦ ነበር። ጊዜም የሚፈጀ ነው። ይሄ ጥናት የመጀመሪያም እንደመሆኑ በዚህ ላይ በጊዜውም ደግሞ አሁን ያለንበት ጊዜ ላይ ሳይሆን በፊት በነበሩ ሁኔታዎች አንዳንድ ሰዎች ለመመለስም አስቸጋሪ በሚሆንባቸው ጊዜ ነው ጥናት የተሰራው። ስለዚህ የተወሰኑ ነገሮች ማሻሻያ ቢያስፈልገውም እንደ መነሻ ግን ምን ያህል መተባበር ይችላል ሰው ለሀገሩ መልማት የሚለውም በውጭ ሀገር የሚኖሩ ዜጎችም የበኩላቸውን አስተዋጽኦ ማበርከት እንዲችሉ ጥሩ የሆነ መነሻ የሚሆን ሀሳብ አቅርቧል። ይሄ ጥናት መልካም። የዛሬው ዓለም አቀፍ የፍልሰት ቀን በተለያዩ ሀገሮች የተለያዩ እንቅስቃሴዎችም የሚደረጉበት እንደመሆኑ፣ ለፍልሰት የተጋለጡ ዜጎችን ለማሰብ የዋለ ቀን እንደመሆኑ፣ ይሄ ችግር ትኩረት እንዲሰጠው ለማድረግ የተከናወኑ ክንውኖች ካሉ በዚህ እንቋጭ። አይ ወይም በኢትዮጵያ የተለያዩ ዝግጅቶችን በማድረግ በፍልሰት ላይ ያሉ ሰዎች ወይ ተመላሾች ጋር በመሆን ይህንን ቀን በማስታወስ እንግዲህ የተለያየ አመታት ዝግጅት ያደርጋል። በዚህ አመት ያደረግነው ወይም አቆያ ጣቢያ ውስጥ ያሉ ተመላሾችን ግንዛቤ ማስጨበጫዎች እንዲሰጣቸው ጥናታዊ ፊልሙ ከላለፈው ሳምንት ጀምሮ ስናሳይ ነበረ። በአዲስ አበባ፣ በተለያዩ ክልሎችን ደግሞ እንደዚሁ ይህንኑ ግንዛቤ ማስጨበጫ የሚሆኑ ፊልሞች እናሳያለን። በተጨማሪም ደግሞ የሰዎችን ወይም መደበኛ ላልሆነ ፍልሰት ተጋላጭነት የሚያሳይ ጥናት አዘጋጅተን በአፍሪካ ቀንድ የሚገኙ ሀገሮች ላይ ትኩረት ያደረገ ጥናት ዛሬ አስመርቀናል። ሪዲሲን ቨልነራቢሊቲ ኢምፓወሪንግ ማይግራንት የሚል ጥናት ነው። ይህ ጥናት እንግዲህ በዋነኝነት አፍሪካ ቀንድ ላይ ያሉ ሰዎች ለምንድን ነው የሚጋለጡት በፍልሰት በሚል ዝርዝር የሆኑ ነጥቦችን የሚያሳይ ነው። ይሄ ነው እንግዲህ በእኛ በኩል ያደረግነው በኢትዮጵያ መልካም ጥናታችሁም በተመለከተ ይዘቱን መልከት የምናደርግበት ሌላ ውይይት ወደፊት እንደሚኖረን ተስፋ አድርጋለሁ። አቶ አለማየሁ ሰይፈ ስላሴ የዓለም አቀፉ የፍልሰት ድርጅት አይ ኦ ኤም የኢትዮጵያ ጽሕፈት ቤት የሕዝብ ግንኙነት ኃላፊ ለሰጡኝ ማብራሪያና ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ እኔ በጣም አመሰግናለሁ ይሄንን እድል ስለሰጣችሁ።